the የተቃዋሚ ፓርቲዎች መሪዎች የአዲሱን ጠቅላይ ሚኒስትር ንግግር አድንቀዋል። ይሁንና በአጽንኦት ሊነሱ ይገባቸው ነበረ ያሏቸው ነጥቦችም ሳይነሱ መቅረታቸውንም የጠቆሙ አሉ። ዋናው መፈተኛ ደግሞ ተግባር ነው ያሉም አሉ። መለስካቸው አመሃ ተጨማሪ አለው ከአዲስ አበባ። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላቸውን ከፈጸሙ በኋላ ያደረጉትን ንግግር በሚገባ ተከታትያለሁ ያሉኝ የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው። በኢህአዴግ ታሪክ የኢትዮጵያን ሕዝብና ኢትዮጵያን በሚገባቸው ማዕረግ ጠርቶ የተደረገ በጣም ጥሩ የሚባል ንግግር ነው ነበር ያሉት አቶ የሽዋስ። ይሁንና ወደ ዝርዝር ጉዳዮች ሲገባ በድፍረትና ጠንከር ተደርጎ ሊነገሩ ይችሉ የነበሩ ጉዳዮች በዚያ መጠን አልተነገሩም፣ ብለዋል ለምሳሌ በዴሞክራሲያዊ ስርዓት ግንባታ ላይ ለምሳሌ የዴሞክራሲ ስርዓት ግንባታ ብለው የሄዱበት ነጥብ ላይ ተቋማት ሙሉ በሙሉ ባገዛዙ እጅ ናቸው። እነዚህ ተቋማት የትልቆች መኳገሮች። ዲሞክራሲ ያደገው ተቋማት ነጻ ስለሆኑ ነው። ምርጫ ቦርድ ነጻ አለመሆኑን ደፈር አድርገው መናገር ሊችሉ ከዚህ የበለጠ የህዝብ ጆሮ ያገኙ እንደነበር አስባለሁ። ፍርድ ቤትን ነክተውታል። ሚዲያው የገዢው ብቻ ፕሮፓጋንዳ ማስተላለፊያ መሆኑን ያውቁታል። እንግዲህ ከዚህ በላይ እስመራመድ ይችላሉ። ወይም እኔ ሲምፓታይዝ አደርጋለሁ ለሳቸው። ስለዚህ ለምሳሌ የጠቀሱት የብሔራዊ መግባባት የእርቅና ብሔራዊ መግባባት ሊኖር የሚችለው እነዚህ ተቋማት ሪፎርም ሲደረጉ ነው፤ ጥሪ አቅርበዋል። ተቃዋሚዎችም እሱን ስንጠራ ይዘን የምንቀርበው ነገር ተቋማት እስካሁን ሰው የሞተባቸው፣ የቆሰለባቸው፣ ብዙ ትግል የተደረገባቸው እነዚህ የስልጣን መያዣ ሆኖ የቆዩ ተቋማት በተለይ ሚዲያው በንጉሱ በደርግም በኢህአዴግም እንደዛው ነው። ፍርድ ቤትም ከነመንግስቱ ንዋይ ፍርድ ጀምሮ ብዙ ነገሮችን ማየት ይቻላል። አሁንም እነስክንድር እስካሉበት ድረስ ያለው ፍርድ ቤቱ አገልጋይ ሆኖ ነው ጠቅሰውታል። እናመሰግናለን። ለዚህም መስዋዕትነት ለከፈሉትም በግልጽ ይቅርታ ጠይቀዋል። ጥሩ እርምጃ ነው ይሄም። ስለዚህ ተቋማትን ሪፎርም ማድረጉ ላይ መሀል ለመሀል ነው ያለፉት እና እንግዲህ በተግባር ስንመጣ እኛም ይዘን ስንሄድ ነጥቦቹን ፍጥጥ ብለው የሚመጡት የተቋማት ነጻ ለመሆን ነው። የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴም የዶክተር አብይ ንግግር በእጅጉ እንዳስደሰታቸው ተናግረዋል። እሳቸውም ግን ጥርጣሬ እንዳላቸው አልሸሸጉም። ላለፉት ሶስት ዓመታት ያህል ሀገሪቱ የፖለቲካ አለመረጋጋት ስላጋጠማት ገዢው ፓርቲ መላ ሲፈልግ እንደነበረ ጠቁመው አዲሱ ጠቅላይ ሚኒስትር ይህን ተከትሎ በመሾማቸው ሁኔታውን ለመለወጥ ፍላጎት እንዳላቸው በንግግራቸው እንዳመለከቱ ያስታውሳሉ። በእሳቸው አመለካከት ግን ኢህአዴግ ዛሬ ኢትዮጵያ የገባችበትን ችግር ብቻውን ሊፈታው እንደማይችል ጠቅሰው ከተቃዋሚዎች ጋር ለመስራት ያቀረቡትን ጥሪ በአዎንታ የተቀበሉት ይመስላሉ። ዶክተር በዛብህ ደምሴ፣ እንደሚታወቀው ሁሉ የመላው ኢትዮጵያ አንድነት ድርጅት ከዚህ በፊት በተደጋጋሚ በኢትዮጵያ ውስጥ የሚደርሱትን ችግሮች በማስመልከት ለመንግስት ገንቢ የሆነ አስተያየት ሲያቀርብ ቆይቷል። ያም ሆኖ ግን ያ እኛ በቅንነት በበጎ አመለካከት የምናቀርበው ጥያቄ ተሰሚነት እስካሁን ሳያገኝ ቆይቷል ብዬ ገምታለሁ። ነገር ግን አሁን ዶክተር አብይ አዲስ አስተዳደር ሲመሰርቱ ከተቃዋሚው ጋር አብረው ለመስራት ኢትዮጵያን ለመገንባት የኢትዮጵያን አንድነት ለመጠበቅ መስራት ይኖርባቸዋል ብዬ ገምታለሁ። ምክንያቱም ኢትዮጵያ ውስጥ ያለውን ችግር ኢህአዴግ ብቻውን ይፈታል ብዬ አልገምትም። ኢህአዴግ ኢትዮጵያ እንዳለች እንድትቆይ የሚፈልግ ከሆነ ማለትም በ ዶክተር አብይ አመራር የህዝቡንና የተቃዋሚውን ድምፅ ሰምቶ ያንን እነሱ የሚጠይቁትን ነገሮች በመተባበር በመነጋገር ጠረጴዛ ዙሪያ ተቀምጦ መፍትሄ ማግኘት ይኖርበታል ብዬ ገምታለሁ። ያስ ካለሆነ ግን የኢትዮጵያ ችግር ይቀጥላል እንጂ መፍትሄ ያገኛል ብዬ አልገምትም። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በበኩላቸው የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በቋንቋውም ሆነ በይዘቱ የሚመሰገንና አዲስ ነው ቢሉም እስከ ዛሬ ከነበረው ተመክሮ አኳየ አሁንም ለማመን እንደሚቸገሩ ይናገራሉ። ዋናው ማጠንጠኛው ተግባሮች እንደሆነም ዶክተር መረራ በአጽንኦት ተናግረዋል። ሁሉም በላይ የተግባር ጉዳይ ግን አደክ አንድ ሺህ አንድ ጊዜ በላይ የኢትዮጵያ ህዝቦች ተመሳሳይ ነገሮችን ቃል ኪዳን ገብተዋል። የአፍሪካ ፈተና ግን አንድ ሺህ አንድ ጊዜ ወድቋል። ስለዚህ ይህንን ለማለፍ የሚያስችል ዝግጅት ነው ያለ ወይስ? በጣም ያስቸግራል። ምክንያቱም ኢህአዴግ ዲሞክራሲያዊ ስርአትን እየገነባ እንደሆነ አለበት ንግግር ውስጥ እኛ ደግሞ ኢህአዴግ ዲሞክራሲያዊ ስርአትም ሆነ ሀተኛ ፌዴራላዊ ስርአትን ለመፍጠር አልተፋካለትም ነው የምንለው። ለመሆኑ ለተቃዋሚዎች እንደውም ተቃዋሚዎች አለም ያሉት ስታቸው ተፎካካሪ ድርጅት ነው ያሉት ጥሪ አቅርበዋል። ይህን ጥሪ እንዴት ይመለከቱታል? የተለየ ነው አይደለም። ይህም ሆነ በክደ ደረጃም ከዚህ በፊት ጥሪ አቅርቦ መሰረታዊ በሆኑ ጉዳዮች ላይ እንነጋገር ብለን በይፋ መልስ ሰጥተናል። አሁን ጎን ለምሳሌ ከአራቱ መሪ ድርጅቶች ከሶስት ወር በፊት ይመስለኛል ተመሳሳይ ነገር ለአስራ ሰባት ቀናት ወይም ከዛ በላይ ተነጋግሮ ከሰማይ በታች ባሉት ጉዳዮች ላይ ተነጋግሮ ለኢትዮጵያ ህዝብ አዲስ ነገር ይዘ መጣለን ብሎ ነበር። ለምሳሌ ፖለቲካ እስረኞች እንዳሁም ተጨምሮ እየታሰሩ እንጂ የነበሩት ሙሉ በሙሉ አልተፈቱም። በሺዎች የሚቆጠሩ አሁንም እስር ቤት እየማቀቁ ነው። እንዲሁም ከዛ በኋላ አስቸኳይ ጊዜ ዋች መጥተዋል። ስለዚህ እንግዲህ የህዝ ብዙ ጊዜ ቃልና ተግባር ላይ ችግር ስላለው በቋንቋ ደረጃ ረውጣለ በትግግል ተቀናቃኞች ድሮ ጸረ ሰላም ኃይሎች፣ ጸረ ህዝብ ኃይሎች፣ ጸረ ልማት ኃይሎች የሚባሉ ነገሮችን ዛሬ አለመጠቀሙ ጥሩ ነው። እኔ በበጎነት ያለ ማለት ነው። ግን እኔ ዋና ጉዳይ ከገዳይ ሌሎች የሰጠሁት ዋና ጉዳይ ኢህአዴግ ሀገሪቷና ህዝቦቿን ለመታደስ ከሌሎች የሀገሪቱ ዲሞክራሲያዊ ሀይሎች ጋር ለመስራት ከራሱ ሳትኖች ወጥቶ ለመነጋገር በሀቅ ለመደራደር የጋራ ሀገሪን በጋራ ለመገንባት ኢህአዴግ ተዘጋጅቷል የሚለው ላይ አዲሱን መሪ ባደረገው ንግግር ማመኑ አስቸግሮኛል ማለት ነው። የሰው ልጅ ታሪኩን የሚሰራው እሱ ራሱ ነው። ይሁን እንጂ እንደፈለገውና እንደወደደው ታሪኩን ሊሰራ አይችልም። የቀደመው ታሪኩም ቢሆን እንደ ከባድ ሸክም በጽኑ ይጫነዋል። ይህን ብዙ የታሪክ ሊቃውንትና ፈላስፎች በተለያየ አባባል ገልጸውታል። ኢህአዴግና ዛሬ የሾማቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የወደፊት ዋን ኢትዮጵያ ታሪክ እንዴት ባለ አቅጣጫ የወስዱት ይሆን፣ ወደፊት የሚታይ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።